ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25ና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። እንግዲህ ዘመን በራሱ አዲስ አይሆንም። እኛ አዲስ ሀሳብ፣ አዲስ ንግግር፣ አዲስ ስራ መስራት ከቻልን ነው። ከእኔ ጀምሮ ከሁሉም ኢትዮጵያውያን ሊገኝ ይገባል። ዘመኑን አዲስ ሊያስብል ነገር ሊኖረን ይገባል። የጥላቻ ሀሳባ ወደ ፍቅር እንዲለወጥ ይህን ካደረግን ነው የኢትዮጵያውያን አዲስ ዘመን ተብሎ 2015 ሊጠራ የሚችለው። የባህር ዳር ዩኒቨርሲቲ ባለፈው ሳምንት በሃይማኖት አባትነታቸው የተማሩትን በተግባር የሚኖሩ ሰውን በሰውነቱ ብቻ የሚያከብሩ ታላቅ አርአያ ሰብ ሲል የክብር ዶክትሬት የሰጣቸውን ብፁዕ አቡነ ኤርምያስን ድምፅ ነው የሰማችሁት። አብረውን ያመሻሉ። ከእርሳቸው ጋር ለዚህ ክብር የበጋች ሌላዋ የባህር ዳር ዩኒቨርሲቲ የዘንድሮ የክብር ዶክትሬት ተሸላሚ በአትሌቲክስ ዘርፍ ከፍተኛ አስተዋጽኦ በማበርከት ለአገሯና ብሎም ለአፍሪካ ፋና ወጊ አትሌት የኢትዮጵያዊነት ተምሳሌት ያላት እውቋ የኦሊምፒክ አትሌት ኮማንደር ደራርቱ ቱሉ ነች። ዜናው ጥሩ ወይም መጥፎ ሊሆን ይችላል እውነቱን ግን እንነግራችኋለን። የአሜሪካ ድምፅ የአማርኛው ክፍል አርባ ዓመት ሞላው። ቀደም ብለን እየጠቀስነውም ነውም የአሜሪካ ድምፅ እስከ ዛሬ ድረስ የሚመራበት በሁለተኛው ዓለም ጦርነት ማግስት እንደ አውሮፓውያን የዘመን አቆጣጠር በ1942 ዓ.ም ጣቢያው በጀመረበት ወቅት የተሰማው የመጀመሪያው ድምፅ ነበር። የመሀል አዲስ አበባው የአብነት ትምህርት ቤት ምሳሌ የሥነ ግጥም ወግና ሌሎች በርከት ያሉ ቅንብሮችንም ይዘንላችኋል። ነሐሴ 29 2014 ዓ ም የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጅታየንን ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን። እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመልሳለን። ጠብቁን። ጤና ይስጥልኝ! ክብራትና ክብራን እንደምናመሻችሁ። ከዓለም ዜናው ጋር እንግዶልኝ ነኝ። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች እና የአጣዳፊ እርዳታ ማስተባበሪያ ኃላፊ ማርቲን ግሪፊትስ በከፋ ሁኔታ በድርቅ በተጠቃችው ሶማሊያ የምትገኘውን የደቡብ ምዕራብ ግዛትን ጎብኝተዋል። የቪኦኤ መሐመድ ዳይሴን ከሞጋዲሾ እንደዘገበው ኃላፊው በአፍሪካ ቀንድ ከሌሎች ሀገሮች በከፋ ሁኔታ በተጠቃችው ሶማሊያ ባደረጉት ጉብኝት ወቅት ከ40 ዓመት ወዲ የታየውን አስከፊ ድርቅ ለመቋቋም ሀገሪቱ የዓለም ድጋፍ ያሻታል ብለዋል። በሶማሊያ ያለው ድርቅ ዘጠና በመቶ የሚሆነውን የሀገሪቱን ክፍል ሲያጠቃ እስካሁን አንድ ሚሊዮን የሚሆኑ ሰዎችን አፈናቅሏል። ሰባት ነጥብ ስምንት ሚሊዮን የሚሆኑት ደግሞ ሰብአዊ ድጋፍ ያስፈልጋቸዋል። ግሪፊትስ ከጉብኝቱ በኋላ በትዊተር ባስተላለፉት መልእክት ለማልቀስ እንኳን አቅም ያጡ ሕፃናትን ማስተዋላቸውንና ራሳቸው ሕፃን የሆኑ ወላጆችን ማየታቸውን ጽፈዋል። የዓለም አቀፍ ማኅበረሰቡ ዝምታ አደንቋሪ ነው ሲሉ በስላቅ አክለዋል። የተመድ የሕፃናት አድን ድርጅቱ ዩኒሴፍ ለቪኦኤ በቅርቡ እንዳስታወቀው አምስት መቶ የሚሆኑ ሕጻናት በተመጣጠነ ምግብ ጦት ሕይወታቸውን አጥተዋል። የሶማሊያው ጠቅላይ ሚኒስትር ቢሮ በበኩሉ ድርቁ ከሁለት ሚሊዮን በላይ ከብቶችን እንደገደለ አስታውቋል። ኒኮፖል በተሰኘችው የዩክሬን ከተማ ያሉ በርካታ ነዋሪዎች በአካባቢው በሚደረገው ከባድ የፈንጂ ድብደባ ምክንያት ምሽቶችን በድንኳንና መኪናቸው ውስጥ በማሳለፍ ላይ ናቸው። ኒኮፖል በዛፖሪዥያ ከሚገኘው የኒውክሌር ማመንጫ ጣቢያ በአስር 10 ኪሎ ሜትር ላይ የምትገኝ ከተማ ስትሆን ላለፉት ሁለት ወራት ስትደበደብ ከርማለች። ከዚህ በፊት ድብደባው በምሽት ሲካሄድ የነበረ ሲሆን፣ አሁን ግን በቀን ጭምር እየተካሄደ መሆኑን ነዋሪዎች ተናግረዋል ሲል አሶሼትድ ፕሬስ ዘግቧል። በሩሲያ ኃይሎች ቁጥጥር ስር ያለው የዛፖሮዥያ የኒኩሌር ማመንጫ ጣቢያ ከውጭ ከሚያገኘው የኤሌክትሪክ ኃይል መስመር ጋር ያለው ግንኙነት መቋረጡንና እየቀጠለ ባለው ድብደባ ውስጥም ሆኖ ጣቢያው ከውስጥ ባለው ተጠባባቂ የኤሌክትሪክ ኃይል እየተንቀሳቀሰ መሆኑን በተመድ የዓለም አቀፉ ኒኩሌር ኃይል ባለስልጣን ኃላፊ የሆኑት ራፋኤል ግሮሲ ተናግረዋል። ከኒኮፖል ነዋሪዎች ውስጥ ከ50 በመቶ በላይ የሚሆኑት ከተማዋን ለቀው ሲወጡ አንዳንድ ፋብሪካዎች አሁንም ሥራ ላይ በመሆናቸው ወንዶች በከተማዋ ሲገኙ ቤተሰቦቻቸው ግን ወደ አካባቢው በሚገኙ መንደሮች ለመሸሽ ተገድደዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በሐማስ አስተዳደር ስር ባለችው ጋዛ አምስት ፍልስጤማውያን ዛሬ የሞት ቅጣት ተፈጽሞባቸዋል። በሞት ከተቀጡት ሁለቱ ከዓመታት በፊት ለእስራኤል ትሰልላላችሁ ተብለው ክስ የቀረበባቸው ናቸው። ሦስቱ ደግሞ ሰው በመግደላቸው ነው ተብሏል። ዛሬ ማለዳ በስቅላት ወይም በአልሞ ተኳሽ ተፈጽሟል የተባለው ቅጣት ከአምስት ዓመታት ወዲህ በፍልስጤም ግዛት የተፈጸመ የሞት ቅጣት ነው ሲል ሮይተርስ ዘግቧል። የሀገር ውስጥ ሚኒስቴር መስሪያ ቤቱ ባወጣው መግለጫ በስለላ ጥፋተኛ የተባሉት ሁለቱ ግለሰቦች ለእስራኤል መረጃ በመስጠታቸው ፍልስጤማውያን እንዲገደሉ ምክንያት ሆኗል ብሏል። የሞት ቅጣቱ የተፈጸመው ሁሉም የሕግ ሂደቶች ከተጠናቀቁ በኋላ መሆኑንና ተከሳሾቹ ራሳቸውን እንዲከላከሉ ሙሉ መብት እንደተሰጣቸው እንዲሁም ውሳኔው የመጨረሻ እንደነበር መግለጫው ጨምሮ ገልጿል። የሮይተርስ ዘገባ የተባለውን ማጣራት እንዳልቻለ ጠቁሟል። የፍልስጤምና ዓለም አቀፍ የሰብአዊ መብት ድርጅቶች የሞት ቅጣቱን አውግዘው ሐማስና በእስራኤል በተያያዘችው ዌስት ባንክ የተወሰነ የራስ ገዝ ስልጣን ያለው የፍልስጤም አስተዳደር የሞት ቅጣትን እንዲያቆሙ ጠይቀዋል። የፍልስጤም ህግ ፕሬዚዳንት ማሕሙድ አባስ የሞት ፍርድን የማጽደቅ ወይም የመሻር ስልጣን ቢሰጣቸውም ጋዛን በተመለከተ ግን ምንም ስልጣን የላቸውም። እስላማዊ ሐማስ ጋዛን ከተቆጣጠረበት እንደ አውሮፓውያን አቆጣጠር 2007 ጀምሮ እስካሁን 27 ሰዎች ላይ የሞት ቅጣት ፈጽሟል ሲሉ የሰብአዊ መብት ቡድኖች ይገልጻሉ። አድማጮች፣ በመጨረሻም የቀድሞው ዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ትናንት ማታ የኤሚ የሽልማት አሸናፊ ሆነዋል። ኦባማ ሽልማቱን ያሸነፉት ታላላቆቹ ብሔራዊ ፓርኮቻችን በሚል ርዕስ በኔትፍሊክስ የተዘጋጀውን ዘጋቢ ፊልም በመተረካቸው ምርጥ ተራኪ በሚል የሽልማት ምድብ አሸናፊ በመሆናቸው ነው። የቀድሞ ፕሬዝደንት ከዚህ በፊት ሁለት መጽሐፎቻቸውን በትረካ በማቅረባቸው ሁለት የግራሚ አሸናፊ ሆነው ነበር። ኦባማ የኤሚ ሽልማትን ያሸነፉ ሁለተኛው ፕሬዝደንት ናቸው። የቀድሞ ፕሬዚዳንት ድዋይት አይዘንሃወር በ1956 ልዩ የኤሚ ሽልማት አግኝተው ነበር። ባለቤታቸው ሚሼል ኦባማ መጽሐፋቸውን በድምፅ አቅርበው ከሁለት ዓመት በፊት የግራሚ ሽልማት መውሰዳቸውን የአሶሲትድ ፕሬስ ዘገባ አስታውሷል። አድማጮች የምሽቱ ዜና በዚሁ ተፈጽመዋል። ከሳምንታዊው የሬዲዮ መጽሔት ዝግጅታችን ጋር አብራችሁ እንድትቆዩ ጋብዛለው። እንግዶ ወንዴ ነኝ። መልካም ምሽት። በድጋሚ ጤና ያስጥልን። እንደምናመሻችው ክቡራትና ክቡራን አድማጮቻችን፣ እሁድ ነሐሴ 29 2014 ዓ.ም የራዲዮ መጽሔት ጀመረ። ፕሮግራሙ አዘጋጅና አቅራቢዎች ቆንጅ ይታይና አሉላ ከበደንን። ወደ ዕለቱ ዝግጅቶቻችን ከማምራታችን አስቀድመንም በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። ሰው የመሆን ናፍቆት ሺህ ቀናት፣ ሳምንታት ወራት እንደ ወፎች በረሩ ከነፉ አበቦች ረገፉ ማለፍ በመሆኑ ፈሊጡ የኑሮ ከዘመን ጋር አብሮ ደማቅ ኮከቦችም እጅግ የገዘፉ ብርሃን አሳይተው ኖረው በርተው ጠፉ። እኛኛን ሳንሆን አመታት አለፉ። ምን ያልሄደ አለ ምንስ ያላለፈ? ሰው መሆናችን ግን ሊቀር ይሆን ከምርት የጊዜ ዓምድ ላይ እንደተወዘፈ ሰኔ 24 1999 የአዲስ አበባ ዩኒቨርሲቲው መምህር ዶክተር ተሻገር ሽፈራው ሰው የመሆን ናፍቆት በሚል ርዕስ መጻፋትና በገዛ አንደበቱም ባነበበልን የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል። ዶክተር ተሻገርን ለግሩም ግጥሙ እናመሰግናለን። ችግር መከራና ተስፋ ከቅርብ ጊዜያት ወዲህ ዓለም ከአንዱ ቀውስ ወደ ሌላ ቀውስ የምታዘግም ትመስላለች። ሶስት ዓመታት የዘለቀው ዓለም አቀፉ የኮቪድ-19 ወረርሽኝ መቀዛቀዝ እያሳየ ወይስ እየተላመድ ነው? ነው እንበል ብቻ በር የሚያዘጋ አያፈናፍን ፈተናነቱ ገና ረገብ ሲል የጀመሩት ግጭቶች፣ በተለያዩ አገሮች የታዩት የፖለቲካ ውጥረቶችና የተፈጥሮ አደጋዎች፣ የምጣኔ ሀብት ቀውሱ፣ መፈናቀሉ፣ ማህበራዊ ውዥንብሩ አንዱ በአንዱ ተከታትለው ማሳከራቸውን ቀጥለዋል። የሚወዱትን ሰው በሞት እንደማጣት፣ የጤና መታወክ ሥርዓትነት፣ አሳዛኝ አደጋዎች ወዘተርፈ ጨምሮ ሁሌም የሚያጋጥሙት የሰው ልጅ ፈተናዎችም አሉ። ይህ ሁሉ ተደራርቦ ታዲያ ይህ ለብዙዎች ከአሁን ቀደም ታይቶ የማያውቅ የመከራ የትግልና ግራ የሚያጋባ ሁኔታ ይደቀናል። ይልቁንም ደግሞ የሰው ልጆችን ኑሮ የሚያናጉት ይህን መሰሉ ቀውሶች ተነባብረው ሲመጡ ሊወጧቸው የማይቻልና ማብቂያ የሌላቸው ሲመስሉ በአስቸጋሪ ጊዜ ውስጥ መኖር ለሚፈጥራቸው በስሜት በጤናና ነገሮችን በምንመዝንበት መንገድ ላይ ከፍተኛ ጉዳት ሊያስከትሉ ይችላሉ። በኢትዮጵያ ያለው ደግሞ የብዙዎች የዕለት ኑሮ አካል ነውና በርቀት ከሚታዩት ጎልቶ መሰማቱ አይቀሬ ነው። በተለያዩ አካባቢዎች በብዙ ሺህ የሚቆጠር ህዝብ የተፈጀበትና በመቶ ሺዎችና በሚሊዮኖች የተፈናቀሉበት ጦርነት ዳግም አገርሽቷል። ድርቁና ረሃቡ በርትቷል። የሚቀጥለው ምን ይሆን? የሚሊዮኖች ዕጣስ ምንድን ነው? ተስፋ ሲኖር ይሆን? ለጊዜው መልስ ያላቸው የማይመስሉ ጥያቄዎች ናቸው። ቀዳሚው ውይይታችን ታዲያ ስለቀደመውም ሆነ አዲስ ስላገረሸው ጦርነት እና መከራ ዜጎች በአንክሮ እንዲያስቡ የሚጋብዝ ነው። ለውይይቱ መነሻ ባደረግነው ምክንያት እንንደርደር። ወደ ባህር ዳር እናቀናናም የባህር ዳር ዩኒቨርስቲ ባለፈው ሳምንት ባከናወነው ሥነ ሥርዓቱ በሃይማኖት አባትነታቸው የተማሩትን በተግባር የሚኖሩ ሰውን በሰውነቱ ብቻ የሚያከብሩ ታላቅ አርአያ ሰብ ሲል የክብር ዶክትሬት ከሰጣቸው የሃይማኖት አባት ጋር በተለያዩ ርዕሰ ጉዳዮች ዙሪያ አተኮረ ወግ ቆይታ እናደርጋለን። በመግቢያችን ጠቆም እንዳደረግ ነው በዘንድሮ የዩኒቨርሲቲው ስነ ሥርዓት ለተመሳሳይ ክብር የበቃችው በአትሌቲክሱ ዘርፍ ከፍተኛ አስተዋጽኦ በማበርከት ለአገሯና ብሎም ለአፍሪቃ ፋና ወጊ አትሌት የኢትዮጵያዊነት ተምሳሌት ያላት እውቋ የኦሎምፒክ አትሌት ኮማንደር ደራርቱ ቱሉ ናት። በስፍራው ተገኝታ ስነ ሥርዓቱን የተከታተለችው ዘጋቢያችን አስቴር ምስጋናው በጊዜው አነጋግራት ከአድማጭ ጆሮ አድርሰናል። በጦርነቱ የፈራረሱ አብያተ ክርስቲያናትን መልሶ ለማቋቋም በተያያዘ ጥረት እርዳታ ለማሰባሰብ ወዲህ ወደ ዩናይት ስቴትስ የመጡትና በምረቃ ስነ ስርዓቱም በአካል መገኘት ባለመቻላቸው በቪዲዮ በተቀረጸ መልእክት አማካይነት ሽልማቱን በአክብሮት መቀበላቸውን ያረጋገጡበትን አስተያየታቸውን ያሰሙት የምሽቱ እንግዳችን ብፁዕ አቡነ ኤርምያስ ናቸው። የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ብጹ አቡነ ኤርሚያስ በቅድሚያ እንኳን በደህና መጡ። አሜን አሉላ፣ እንኳን ደህና ቆያችሁኝ። እናንተን እንኳን ደህና መጡ። አሜን ቆንጅት፣ እንኳን ደህና ቆያችሁኝ። አሜን መሰንበቻውን የባህር ዳር ዩኒቨርሲቲ የዛሬ ዓመት ግድም የሶ ሀገረ ስብከት በጦርነት ቀጠና ውስጥ በዋለበት ወቅት እንደ መንፈሳዊ አባት ምእመኑን ብቻ ሳይሆን በአካባቢው ያለውን ሕዝብ ሁሉ አስተባብረው ይረዱ የነበረበት ሰብአዊ ሥራ ቀደም ሲልም የተለየ ክብር ተሰጥቶታል። የባህርዳር ዩኒቨርሲቲ ግን በተለየ ሁኔታ የዘንድሮው የክብር ዶክተሬት ተሸላሚ አድርጎታል። በቅድሚያ እንኳን ደስ ያለው፣ እንኳን አብሮ ደስ አለን አሉላ እንግዲህ ይሄ ብዙዎች ዘንድ በተለያዩ መገናኛ ብዙሀን የተነገረ ነው። በጊዜው በተለይ ግጭቱ እንዳበቃ እና ሰዎች ወደ የቀዬቻቸው መመለስ ሲጀምሩ በምን አይነት ሁኔታ ውስጥ እንዳለፋችሁ ተገልጾ ነበር። እንዳለመታደል ሆኖ ሌላ ጦርነት አገርሽቷል። አካባቢው አሁንም የግጭት መናኸሪያ ሆኗል። የአሁኑን ከማንሳታችን በፊት እርሶንም ዩኒቨርሲቲው ለዚህ ክብር ያበቃበት በመከራና በችግር ውስጥ ያለፋችሁበትን ጊዜ መለስ ብለን ብንመለከት እንደ እንደቀደመው ጊዜ እዚያ አይደሉም። የነበረውንም ደግሞ የሚገጥመውንም ፈተና ማነጻጸርም እድል ይሰጥ ይሆናል። በምን አይነት ሁኔታ ውስጥ ነበረ ያለፋችሁት? እንደምንስ ህዝቡን አስተባበሩ? ያው ለአምስት ወራት ያህል አካባቢው የጦር ቀጠና ሆኖ ሲቆይ ከጦርነቱ ጋር ተያይዘው የሚመጡ ፈተናዎች ሰላም ሲጠፋ የሚጠፉ ብዙ ነገሮች ነበሩና፣ የውሃም መብራትም፣ ምግብም፣ እህልም፣ መድኃኒትም ሁሉም ነገር አልነበረም እንደሚታወቀው። ስለዚህ ያለንን ሁሉም ቤት ያለው ጥራጥሬ የሚሆን ድርም ይሁን የሁሉም ሆኖ ለመጠቀምና ችግራችንን ለማቅለል ጥረት አድርገናል። እግዚአብሔር የመራራትን የመተዛዘንን መንፈስም በውስጣችን ጨምሮልን ካለው እየተቀበል ለሌለው በአይነትም በብርም ከዛም አልፎ ደግሞ መድኃኒት ተከፋፍለን ነው የተጠቀምነው። የሁለት ወር የሶስት ወር መድኃኒት ገዝቶ የተቀመጠ ሰው የግማሽ ወሩን ለሌላ ወገኑ እንዲሆን በመስጠት ጭምር አካፍሏል። ከግራ ቀኝ የሚወድቁ ወታደሮችን ከየጫካው አንስቶ የሞቱትን ቀብሯል። ቁስለኞቹን አጥቦ በባህላዊ ሕክምና አክሟል። ያህል ይሄ ሁሉ ስራ ሲሰራ በሃይማኖት ሳንለያይ በብሔር ሳንለያይ ሰው መሆንን ማዕከል አድርገን ነው የሰራ ነው። እና በጥቅሉ እንዲሆነን ነበረ ማሳለፍ የቻል ነው በዚያ የጭንቅ ጊዜ ጥቂት የሚበላ የሚቀመስ ያለው ከራሱ ቀንሶ ይችን ከኔ የባሰ ሁኔታ ላይ ላሉ ያካፍሉልኝ ብሎ እፍኝ ዱቄት ሳይቀር ይዘውሎት የሚመጡ እንደነበሩ፣ ችግሩ እየጠና ሲሄድ አበድሩኝና የተቸገሩትን አልርዳ ብለው በተማጸኑበት ጊዜ በየቤታቸው ለክፉ ቀን ለባሰ ቀን ብለው የቋጠሩትን ያካፈሎት እንደነበሩ፣ ክርስቲያኑ ሙስሊሙን፣ ሙስሊሙ ክርስቲያኑ በእምነት ሳይለያ ሲረዳዳ እንደነበረ በህዝቡ መሀል ያለውን የመተሳሰብ እሴት የሚገልጽ እንደሆነ ያሳስቡ ነበር። እውነት ነው። ያው መንግስት አካባቢውን ከመቆጣጠር ከተገደበ በኋላ ወዲያው በማግስቱ ጦቢያን አደርጉ የሚሉ በጣም ብዙ ነበሩ እና ቤተ ክርስቲያን ጠዋት ምህላ አለን ማጽናኛ ምክር ቤተክርስቲያኗ ትሰጣለች በዚህ ምክንያት የራባቸው ሰዎች ይመጣሉ። እዛው ቤተ ክርስቲያን ሙስሊሞችም ክርስቲያኖችም ሁሉም እዛው ላይ ጥሪ እናቀርባለን። ለህዝቡ ያላችሁ አምጥታችሁ ተካፍለን እንብላና አብረን እንሞት የሚል ጥሪ ለህዝቡ አቀርባለሁ። ህዝቡም ያለምንም መሰስተት ያመጣል። እንዳልሹ እቱ ዱቄት አይደለም ጥርኝ በአንድ እጅ የምትጨበጥ መታደል ጥረኝ የሚባለው እንዲህም ያመጣ ነበረ። ይጠቅማል ብሎ ሳይሆን ያለውን መስጠት ስላለበት፣ እንደ ዛሬ በዚህ መልኩ የረዱን ሰዎች ከሶስት ቀን ከአራት ቀን በኋላ ደግሞ እራበን ብለው ከቆሙት ወገኖቹ ነው ይጠይቁ ነበረ። እንዲያው በዚህ መካከል እንዲያው ብዙ ናቸው። ከብዙዎች እንደ ምሳሌ ባነሳ ማስታውሳት አንዲት ልጅ አለች። የክረምት ምግብ አዘጋጅታ ኑሯል እና ለመቶ ሀምሳ መናኸሪያ ላይ መኪና ስምሪት ላይ ለሚሰሩ ልጆች ደግሳ በላች። አብነት ተማሪዎች ሀምሳ ኪሎ ግራም ጤፍ ዱቄት፣ እንዲሁም ማጣፈጫውን ሽሮ ዱቄት፣ በርበሬ ሳይቀር ይዛ መጣች። እንዲህ ያደረገች ልጅ ከአስራ አምስት ቀን በኋላ ቤተክርስቲያን መጥታ ባካችሁ አበድሩኝ ብላ ስትጠይቅ አስታውሳለሁኝ። አራት ወር አምስት ወር የሰው ፊት ሳታይ መብላት የምትችለው ሰው ያላትን ጨርሳ ሰጥታ በአስራ አምስት ቀን ውስጥ መጥታ ብድር ስትጠይቅ ሁሉ አስታውሳለሁ። እንደዚህ አይነት ርኅራኄ ያደረገ ህዝብ ነበረ። ይሄ ካለቀ በኋላ በጥሬ ብር ጠይቀናል። እንደ ህዝብ የምናልበው ህዝባችን ነው፣ አሁን ተርቦ እየወደቀ ያለው እባካችሁ ብር ያላችሁ አምጡ ለቤተ ክርስቲያኗ አበድሩ፣ እግዚአብሔር ጊዜውን ቀኑን ቢሰጠን እንከፍላችኋለን የሚል ጥሪ አቅርብ የነበረ ወልዳያ ከተማ ብቻ አምስት ሚሊዮን ዘጠኝ መቶ ሺህ ብር ነው አምጥቶ የሰጠኝ እና ይህን ለሙስሊምም ለክርስቲያንም ሳን ለሁሉም ሰው መሆንን መሰረት በማድረግ አከፋፍለናል። ጥሩ ህዝብ ነው፣ ጨዋ ህዝብ ነው። ብፁዕ አቡነ ኤርሚያስ በአሁኑ ሰዓት የሚገኙት በዚህ በዩናይት ስቴትስ ቢሆንም የመጡበትንም ጉዳይ ያጫውቱናል። ቀደም ብለን በመግቢያችን እንደጠቆምነው መሰንበቻውን የክብር ዶክትሬት በሰጠዎት በባህር ዳር ዩኒቨርሲቲ ስነ ስርዓት ላይ በቪዲዮ ምስል ተቀርጾ በተሰማው ንግግሮ አሁን እያስረዱ እንዳሉት ሰው መሆን ብቻ እንዴት እንዳሰባሰባችሁ ጭምር ነበር የተናገሩት። እስኪ ከንግግሮ በመጠኑ እንስማና ወደ ውይይታችን እንመለሳለን። የሰጠው ለእኔ ሳይሆን የሰሜኑ ሀገራችን፣ ይልቁንም ደግሞ እኔ ያለሁበት ሀገረ ስብከት ለአምስት ወራት ያህል በጦር ቀጠና ውስጥ በወደቀ ጊዜ ከእኔ በላይ ሆነው በጸሎት ሲጠብቁ ለነበሩ ለምሳሌ ለብፁዕ አቡነ ቄርሎስ፣ ከጎኔ ሆነው በምክር ሲረዱኝ ለነበሩ የሀገር ሽማግሌዎች እንዲህ ብናደርግ እንዲህ ብንሰራ ስላቸው ለሚ የሚፋጠኑት ከጎኔ ለነበሩ ካህናት፣ ዲያቆናት፣ የሰበካ ጉባኤ አባላት ይልቁንም በሙስሊሙ ማህበረሰብና በእኔ መካከል እንደ ድልድይ እንደ መሰላል ሆነው ብዙ ስራ ሲሰሩ ለነበሩ የመስጊድ ኮሚቴ አባላት ሰብአዊ ግዴታቸውን ለተወጡ አባቶቻችን፣ እናቶቻችን፣ ወንድሞቻችን የተሰጠ ስጦታ ነው። በዚህ መልኩ ይሄ ዩኒቨርሲቲ አስቦ ይህን የክብር ስጦታ ለእኔ ሲሰጥ ያን ማህበረሰብ እየሸለመ እንደሆነ እረዳለሁኝና ስላደረገው መልካም ስጦታ ዩኒቨርሲቲውን አመሰግናለሁኝ። እንደተከታተልነው እንግዲህ እንዲያውም የክብር ሽልማቱን የነርሱ ነው ሲሉም አጋሮቹን ተባባሪዎቹን በስም ዘርዝረዋል አንዱ ለሌላው መድረሱ ሃይማኖት እንኳን እንዳለያ አስረድተዋል። እስኪ እሱ ላይ አንድ ሁለት ነጥቦችን ያክሉ እንዲያ ባለ ጊዜ ውስጥ እንዴት መሰባሰብ ተቻለ የእምነት አባቶች የምታምኑበትን እንዴት ሌሎችም የሚቀበሉትና የሚከተሉት መንገድ መሆን ቻለ እውነት ነው በዚህ አይነት ስራ ላይ ሃይማኖትን ብሔርን እና የመሳሰሉትን ነገሮች መስፈርት ማድረግ አይገባም። ራሱ የሃይማኖታችን አስተምህሮ አይፈቅድም። ያው ክርስቶስ የፀሐይ ብርሃንን የሚሰጠን ሃይማኖትን መሰረት አድርጎ አይደለም። የምንተነፍሰውን የአየር ንብረት ጠባይ፣ ዝናምን በሃይማኖት ለይቶ አይደለም። ሰው መሆንን መሰረት አድርጎ ብቻ ነው። ስለዚህ የክርስቶስ ቤተ ክርስቲያን ይህን ልታደርግ እንደሚገባ ያው ተምረናል። ሌላው ሊደነቅ የሚገባው ግን የሙስሊሙ ሕብረተሰብ ነው። እኔ የኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት መሪ ነኝ። ባለሁበት ቤተ ክርስቲያን ቅጥር ግቢ ውስጥ መጥቶ የማስተባብረውን እርዳታ ለመካፈል ፈቃደኛ በመሆኑ ከምንም በላይ በምሰጠው ምክር እንኳ እዛው በትዕግስት ሆኖ በማዳመጥ ትልቅ ሚና ይጫወት መሆኑ ይገርመኛል። ወደ ቤተ ክርስቲያን መጣ፣ አልተጸየፈም፣ ወይም እንደ ልዩ ነገር አላየም። ይሄ የእግዚአብሔር ቤት ነው፣ እናዳምጥ፣ መረጃ ምንቀበል፣ አቡኑ የሚሉንን እንስማ፣ የሃይማኖት አባት ናቸው፣ ለእኛ የሚሆንም ነገር ይናገራሉ፣ ይሰራሉ፣ ብሎ መቅረቡ በራሱ ይሄ ትልቅ ነገር ነው። ያው ያለችንን እኩል ተካፍለናል። ነገ ቤተ ክርስቲያኗ ከካዝናዋ አውጥታ ወይም ደግሞ ለምና ቢሆን ብድሩን መክፈል እንደምትችል ብናምንም ይህን ስንሰጥ ለሰበካ ጉባኤ ከሰበካ ጉባኤ ወደ ዕድርም ስናወርድ አደራ ማን በልቶ ያድራል፣ ማን ጦሙን ያድራል በሚል መሰር ክስቱ እንጂ ማን ነው ክርስቲያኑ ማን ነው ሙስሊሙ በሚል መፈርት እንዳሰጡ አደራ እግዚአብሔር ይቀየመናል የሚል ማሳሰቢያ ያህል ሰጥቻለሁ። በዚህ መሰረት ያለምንም ልዩነት በእጃችን ላይ እግዚአብሔር የሰጠንን በረከት ተካፍለናል። በሙስሊሙ ወገንም ይህን ካደረግን ተወሰኑ ቀናት በኋላ የመስጅድ ኮሚቴዎች አሉ በእኔና በህዝቡ መካከል በሙስሊሙ ህብረተሰብ መካከል እንደ ድልድይ ሆነው ኢንፎርሜሽን እንድንለዋወጥ ያገለገሉ ለአምስት መቶ ክርስቲያኖች ሁለት ሁለት መቶ ብር እንሰጣለን እኛም አዘጋጅልን ብለው በመጠየቅ መስጠታቸውን አስታውሳለሁኝ። በዚህ አይነት ህብረት ነው የሰነበት ነው ለማለት ነው። በዚህ አሁን ባለው ሁኔታ እንግዲህ ወሬው ከወዲያ ወዲህ የሚዛመተው በማህበራዊ መገናኛ ነው እና እሱን አስመልክቶ ምን ምክር ምን ተማጽኖ ያሰማሉ? እውነት ነው። መቼም ያው አምና እዛው አካባቢ ሁኜ አንዳንድ ሚዲያዎች የሚሰጡትን ግምት ከታተል ነበረ መብራት እስካጠፋበት ጊዜ ድረስ ወልዲያ ሳይያዝ ወልዲያ ተይዟል፣ ቆቦ ተይዞ ቆቦ አልተያዘም እንዲህ የሚል ግራ የሚያጋባ ከእውነት የራቀ መረጃ ለሕዝብ ይለቀቅ ነበረ እና አሁንም ይሄ ሊሆን አይገባውም። በትክክለኛው መረጃ ሰጪ አካል እየተሰጠ ከዛ እየተወሰደ ማባዛት ነው ያለበት ብዬ አስባለሁኝ። በትክክል በአካባቢው በቦታው ሆነው የሚዘግቡ ዘጋቢዎች አሉ ትክክለኛውን የሚያቀርቡ በአብዛኛው ግን በግም የሚደረግ ነው እና ለምንም አይጠቅምም። እንደው ከጦርነቱ ይልቅ እየጎዳንም ያለው ይሄ ስለሆነ ሊታረም ሊስተካከል ይገባል እላለሁኝ በዚህ መንገድ ስራ ለሚሰሩ ወንድሞችና እህቶች ብጽዋቡነ ኤርሚያስ ሌላ ጥያቄ ከመጠየቅ በፊት ቆንጅት ባነሳችው ጥያቄ ላይ አንዱ በነኚህ ወሬ በሚዛመትባቸው ማህበራዊ መገናኛዎች የጦርነቱን ሁኔታ የሚመለከት መናገር ብቻ ሳይሆን አንዱ ራሱን ችሎ አሳሳቢነት እየከሰተ ያለው ግጭት የሚያባብሱ ሁኔታዎች ከግራን ከቀኝ መሰማታቸው የተጎዱትን ወገኖች ለመደገፍ እነሱ ላይ የሚደርሰውንም ጉዳት ለመቀነስ ወይም ለማስቆም ብቻ ሳይሆን በስሜት አንዱ ሌላው ላይ የሚወረውራቸውን እነኚህን አባባሽ ሁኔታዎችስ በተመለከተ ምን ይላሉ? እውነት ነው። አሁን ግጭቱ መቼስ የኢትዮጵያውያን ግጭት ነው። በእርግጥ የሚያጋጩን የተለያዩ ወገኖች ሊሆኑ እንደሚችሉ ግምት ቢኖረንም አሁን እያለቁ ያሉት የአንዲት እናት ልጆች ናቸው። የአንዲት ሀገር ልጆች ናቸው። በተቻለ መጠን እንዲያው የበለጠ ለጥላቻ የሚጋብዙ ነገሮችን ባንለጠፍ ባንጽፍ በዚህ ዘመን ሰው ሊናገራቸው የማይገቡ ነገሮችን ጭምር የበለጠ ጥላቻ በግራ ቀኙ ዘንድ እንዲያድግ እንዲጎለብት የሚጽፉ፣ የሚለጥፉ፣ የሚናገሩ በጣም ብዙ ናቸውና እንደው ይሄ በእውነት ነውር ነው፣ እንደ ባህላችን እንደው እንደ ሃይማኖትም ኃጢአት ነው። እንደው እንደ ሕገ መንግስት አይገዛኝም ብሎ ከባህር ማዶም ከተለያዩ ቦታ ሆኖ ቢናገርም በእውነት ወንጀል ነው። ልናቆመው ይገባል። በዚህ ግራቀኙን ወገን የሚዋደቀውን የሚሞተውን ወገን አንጠቅመውም አናተርፈውምና በጣም ልታስቡበት ይገባል ብዬ የማሳሰብ ወዳለሁኝ ብጽዋብነ ኤርሚያስ ከጥቂት ወራት በፊት ካሉበት ቀዬ የተሰደው ወደ ደቡብ ወሎ ለመጡ የትግራይ ተወላጅ ኢትዮጵያውያን እናንተን ለመርዳት ከተሰጣችሁ የአቅማችሁን ያላችሁን ወስዳችሁ እህል ይዛችሁ በሄዳችሁበት ባሰሙት ንግግር ሁኔታው የሚያሳዝን መሆኑን ይሄ ያለንበት ጊዜ ያለንበት ሁኔታ በእጅጉ ያሳዝናል። በዚህ መንገድ ውስጥ መታለፍ አልነበረበትም። የተሰደዳችሁት ግን ወደ ባዕድ አገር አይደለም፣ ይሄ አገራችሁ ነው ሲሉ ያረጋጉበት መንፈሳዊ ንግግር አለ። እስኪ በቅድሚያ ያን አስተያየቶን በመጠኑ እንስማና ለውይይቱ እንመለስ። በዚህ ሁኔታ በሆነ ነገር ብናዝኑ፣ ከቀያችሁ በመውጣታችሁ ብናዝኑ፣ ምንም ሊረዳችሁን ምንም ሊጠማችሁን ወደ ባዕድ ሀገር ሄዳችሁ ግን እየተራባችሁ አይደለም። ከሀገራችሁ ምድር ነው ያላችሁትና ምንም አቅም ደካማ ሆኖ የከረመበትን ታውቃላችሁ። ብዙ ባያግዛችሁም የስሜት ሊኖራችሁ ይገባል። ጦርነት ነው እና በሁሉም በኩል ሰዎች እየሞቱ ነው። ሕጻናት ሳይቀሩ ጦርነት ውስጥ እየተማገዱ ያሉበት ሁኔታ ነው የሚታየው እና የአንድ ሀገር ሕዝብ በዚህ መከራ ውስጥ የሚያልፍበትን አስመልክቶ አሁንም ብዙዎች የሚያልቁበት ዳግም ሌላ ዙር ጦርነት አገርሽቷል እና ና ስለዚህስ ምን ይላሉ? እውነት ነው መቼውንም ቢሆን አንዳችን ከአንዳችን ተለይተን መቆም አንችልም ብዬ አምናለሁኝ። የትግራይ ህዝብ ከሌላው ህዝብ ተለይቶ መቆም አይችልም። ሌላውም ህዝብ እንደዛው ከትግራይ ህዝብ ከወገኑ ተለይቶ መቆም አይችልም። የምንቆመው የምንበረታው፣ የሚያምርብን አንድ ስንሆን ነው። ይኸው በዚሁ ሆድና ጀርባ እንድንሆን እየተሰራ ባለበት ወቅት በጣም በብዙ ሰዎች የሚቆጠሩ ከመሀል ትግራይ የመጡ ወገኖቻችን በጣም ብዙ ናቸው። እስካሁን ድረስም ቀደም ሲልም እኛም ያደረግነው ይሄ አካባቢ የዛ ሕዝብ ምድር ነው። ባይድ ሀገር አይደለም። ስለዚህ ወልዳያና ወልዳያ ዙሪያ ለተቸገረው ሕዝብ ሌላ ወገን ከሰጠን እርዳታ አንስተን ልንሰጥ ይገባል ብለን እንደ ሀገረ ስብከት ጽሕፈት ቤት ተነጋግረን ከመጣልን ዱቄት፣ አልባሳት እንዲሁ በበዓል ጊዜ ደግሞ ለሁለተኛ ጊዜ ለበዓል ማዋያ በሬ በመግዛት በማስተባበርም ጭምር ለማድረግ ሞክረናል። ይሄ ሊቀጥል ይገባል ብዬ አስባለሁ። ከዚህ መካከል መቼም ልዩ ተልዕኮ ያለው መጥቶ የበጎውን ሰው ስም ሊያጠፋ እንደሚችል አንጠራጠርም። አሁንም መሬት ላይ ያለው ምን እንደሆነ ባናውቅም በተፈናቃይነት መጥተው ሌላ ስራ ሰሩ እየተባለ የሚሰጥ ውዥንብር አለ። መሬት ላይ ያለው ምንድን ነው? ይሄን ለትክክለኛ የመረጃ ሰው ብንተወው እና ይሄንንም የሚያደርጉት እኔ ሁሉም ናቸው ብዬ አላስብም። ከሆነም እንኳን የተለየ ተልዕኮ ያለው ሊያደርግ ይችላል። ስለዚህ በዚያ ምክንያት አሁንም የትግራይ ህዝብ ቸግሮት እውነት ነው፣ ጦርነት ነው እና በጦርነት ቀጠና ውስጥ ምንም ነገር እንደማይኖር እናውቃለን። ብቻውን ራሱን አይችልም። ይሄኛው ህዝብም ብቻውን እንደማይችል ሁሉ ሊመጣ ይችላል። በፍቅር ልብ ብንቀበለው የሚል ሁልጊዜ የማያቋርጥ ምኞት አለኝ። አንጨክን ሁሉን ህዝብ ጠቅልለን ልንጠላው፣ ልናገለው፣ ልንጠራጠረው፣ ልንሰጋበት አይገባም። እኔ ሁሉንም ኢትዮጵያውያን አደራምለው ይሄ ነው የጥቂትን ሰዎች አጀንዳ አናውቀውም። ስር መሰረቱን ተሸክመን ወገናችንን አንጥላ። የትግራይ ህዝብ ሌላውን ህዝብ አይጥላ። በሌላው ብሔር ብሔረሰብ ክልል ያለ ህዝብ የትግራይን ህዝብ ሽፍልቅ አድርጎ ክፉ ነው ብሎ አይፈርጅ። ይሄ ወቅት ያልፋል፣ ይሄ የፖለቲካ ትኩሳት ያልፋል። ህዝብ ግን አያልፍም። አገራት አታልፍም፣ ትቆያለች። ይህንን ታሳቢ አድርገን ልናስብ ይገባል፣ ልንናገር ይገባል፣ ልንሰራ ይገባል እላለሁኝ። መጪው አዲስ አመት ነውና እንደው ለሁሉም ወገን ምን ተማጽኖ ነው ያሰማሉ በዚህ ጊዜ እውነት ነው እንግዲህ ዘመን በራሱ አዲስ አይሆንም እኛ አዲስ ሀሳብ አዲስ ንግግር አዲስ ስራ መስራት ከቻልን ነው ስለዚህ እኔ ከሁሉም ኢትዮጵያውያን ከእኔ ጀምሮ ዘመኑን አዲስ ሊያስብል የሚገባው ነገር ሊኖረን ይገባል ብዬ አስባለሁ እኛም እንደው የጥላቻ ሀሳባችን ወደ ፍቅር እንዲለወጥ ከጥላቻ ተነስተን የምናስተላልፋቸው የሚያጣልፉ የሚያጋጩ ንግግሮቻችን እንደው እንዲታረሙ፣ የመገዳደል የመበቃቀል አንዱ አንዱ የማሳደድ ስራችን አንዱ ለአንዱ በጎ ስራ በመስራት ሊለወጥ ይገባል ብዬ አስባለሁ። ይህን ካደረግን ነው የኢትዮጵያውያን አዲስ ዘመን ተብሎ ሁለት ሺህ አስራ አምስት ሊጠራ የሚችለው ስራችን ሳይለወጥ ሀሳባችን ንግግራችን ሳይለወጥ ሳይታደፍ አዲስ ዘመን አናገኝም። እና እንደው ይሄንን እናስበው፣ አይጎዳንም፣ እናተርፋለን። በተለይ መሪዎች፣ በዛኛውም ጦር የምትሰሩ፣ በዚህም እንደ መንግስት የምትመሩ እንደው ቆም ብላችሁ እዩት። በምንድን ነው ያልተግባባችሁት በእውነት ስንት ደም ፈሰሰ፣ ስንት ህይወት አለፈ? እውነት ለወገን የሚጠቅም ሀሳብ ማን አንስቶ ነው ያልተግባባ ነው? በጣም ልናስበው ይገባል። ለሀሳብ ልልና ተገዦች በመሆን አዲስ ሰዎች ልንሆን ይገባል የሚል የተማይ ጽኖ ጥሪ አደርጋለሁ። እንግዲህ ብዙ ስራ ላይ ነው ያሉት ብፁዕነቶ፣ ነገር ግን ብቻውን ከእግዚአብሔር ጋር በሚነጋገሩበት ጊዜ ምንድን ነው የሚማጸኑት? አንደኛ ከምንም በላይ ከራሴ ጀምሮ የሁላችንንም በደል ይቅር በል ነው የምንማጸነው። ይሄንን ነው፣ ኃጢአታችንን ይቅርበል የምሕረትና የይቅርታ ፊትህን ወደ ቅድስት ሀገራችን ኢትዮጵያና ወደ ህዝቦቿ መልስ፣ የርህራሄን የመተዛዘንን የመደማመጥን መንፈስ ለመሪዎችም ለተመሪው ህዝባችንም ስጥል ነው ትልቁ ጸሎቴ። እንዳንድ የሃይማኖት ሰው እንዳንድ በመከራ ያለች ሀገር ዜጋ ይህን ነው የምለው ብፁዕ አቡነ ኤርሚያስ ዘመን በራሱ አዲስ አይሆንም፣ እኛም እናደርገው ሲኖር ነው ብለዋል። በዚህ ሰዓት ስርጭታችን የሚከታተሉ አድማጮቻችንም እርስ በርስ እንዲነጋገሩበት በሚያሳዝነውና ልብ በሚሰብረው ሁኔታ ውስጥ ዳግም ጦርነት ውስጥ የተጋባበት ሀገር ተስፋም እንዲጸንሱ የተሻለ ሁኔታ እንዲመኙና በድርጊትም እንዲያሳዩ የሰጡት ትምህርት ከሁሉም ልብ የሚያድር ይመስለኛል። ቆንጅት አመስግነን እንሸኛቸው። እንኳንም ደስ ያለው እንበላቸው። በድጋሚ ስለ ተሰጦት አክብሮት እንኳን ደስ ያለው እንላለን። በድጋሚ ብፁዕ አቡነ እርሚያስ ከኛ ጋር ስላደረጉት ቆይታ እናመሰግናለን። እግዜር ይስጠልን። አሜን። እንደው አሉላ ቆንጅት፣ አንድ የረሳሁት ነገር አለ። እሺ፣ መልካሟ የኢትዮጵያ ልጅ ኮሎኔል ደራርቱ ቱሉ ከኢትዮጵያ ለኢትዮጵያ ተወልዳ ለኢትዮጵያ እየሰራች ያለች መልካም እህታችን ናት። እንደው በዚሁ አጋጣሚ እሷንም እንኳን ደስ አለች ለማለት እፈልጋለሁኝ። ውጭ እንደመሆን በቀደም በዛ መርሃ ግብር ላይ የተወሰነች ቪዲዮ ስልክ፣ ስለ እሷ ብዙ ማለት የምችለው ነገር ሲኖር ጥቂትም አላልኩኝም። እሷ ግን ብዙ ብላለች። በእውነት የምንወዳት ኢትዮጵያን በበጎ ነገር እንድትነሳ እንድትታወስ ከፍ ያደረገች ከፍ ያስደረገች እህታችን ለዚህ የክብር ዶክትሬት ስጦታ በመብቃቷ በጣም ደስ ብሎኛል። እድሜ ከጤና ጋር ሰጥቶ ለኢትዮጵያ ያቆያ ትላለሁኝ መልካም መልእክቶ ደርሷል። የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ብጹዕ አቡነ ኤርምያስ ለጊዜውም ለሰጡትም ማስተያየት ከልብ እናመሰግናለን። እግዜር ይስጥልን። አሜን። ሁላችንንም የሚያክብረን ስራችሁን እግዚአብሔር ያቃና። አሜን። አድማጮች ከብፁ አቡነ ኤርሚያስ ጋር የነበረን ቆይታ ዘለግ ያለ ነው። ሙሉ ውይይታችንን በድረገጻችንና በማኅበራዊ ትስስር ገጾቻችን ላይ እናኖራለን። በታዳጊ ዕድሜው ነው ወዲህ ወደ ዩናይትድ ስቴትስ መጥቶ የሁለተኛና የከፍተኛ ትምህርቱን የተከታተለው ከአዲሱ ባህል ለመተዋወቅና የራሱም ለማድረግ እንደተጓዘው መንገድ ሁሉ የአገሩን ባህል ቋንቋና ስነ ጽሑፍ በቅጡ ለማወቅ ለመረዳት እኩል ጥረት ያደረገ ወጣት ስራዎች አስተዋውቀናችኋል። አሁን በልዩ ልዩ ፕሮግራሞች ሳቢያ ሙሉውን ማሰማት ሳንችል የቀረ ነው። ከወጣቱ ገጣሚ ሳልሳዊ አስፋው ከበደ ጋር የጀመርነው ነው ቃለ ምልልስ ዛሬ ይጠናቀቃል። የሥነ ጽሑፍ ጉዞህን ብለው ጽሁፎችህን ንባብህን ጨምሮ የመጣህበት መንገድ መልከት እያደረግን ነው። እግረ መንገዳችንን ሀገራዊ ጉዳይ ወደሚዳስስ ሌላ አንድ ግጥምህ፣ ቀደም ብለህ እንዳነበብክልን ያለ ጠያቂ የሆነ ነገርን ዘመኑን የሚቃኝ ሁኔታዎችን ከልብህ እንደወሰድክ የሚመስል አንድ ግጥም እናያለን። ገጽ ሰላሳ ላይ ባንዲራ ይላል። ረዘም ያለ ግጥም ነው። የግጥምህን አንጓዎች ልውረድና ለውይይታችን መነሻ ላድርግ። አገር ለእኛ ዛሬ ሰው በማንነቱ የሚታረድበት። እንዲህ ያለ ቃል በሥነ ጽሁፍም ሆነ በመነገር እንዲህ ቀላል ይሆናል ተደፍሮ ይባላል ብዬ በማልገምተው ሁኔታ ተደጋግሞ እያየ ነው ነው። ሀገር ለእኛ ዛሬ ሰው በማንነቱ የሚታረድበት፣ ሰው በሰውነቱ ሰው የማይሆንበት፣ በተራ እየበላ በተራ የሚያልቅበት፣ መሬት ከሰው በላይ ጊዜ የነገሰበት ይላል። እንዳልከው እንግዲህ የአገር ጉዳይ ራቅ ሲሉ ያብከነክናል፣ ይበልጥም እንዲያስቡ ያደርጋል። ነገር ግን ይሄ በጣም ከባድ ጊዜና ከባድ ሁኔታን የተመለከትክበት ነው። እስኪ ደግሞ ስለዚህ ያጫወተን። በቅርብ ጊዜ የታዩት አሳዛኝ ድንገቶች በቀጥታ በሀሳብ እዚህ ጋር የመጡ ይመስላሉ። ነገር ግን አንተ የጻፍኮ ከዛም ቀደም ባለ ጊዜ ነው። ትክክል ነው። ይሄኛው ግጥም በተለይ ያቻ መተምረቱ ባትሆን አሁን ላለው ነገር የተጻፈ ነው ይመስለው እና እነዚህ አይነት ጽሁፎች የሌላውም ሰው አይደለም፣ የራሴም ሲሆን አንዳንዴ ያሳዝነኛል። ሁለት ሺ አምስት ዓመተ ምህረት ሃያዎቹ መጀመሪያ እድሜ ላይ ሆነ ስለ ሀገር ያኔ የነበረን ስሜት እንዲህ አይነት ህመም የሆነ ስሜት ተሰምቶ አሁን ላይ ግን ከዚህ የባሰ ሰው የሚሞትበት ሆኖ ህመሙ ግን ከዛኛው ያነሰ ሆኖ ታገኘዋለህ። አንዳንዴ ያለፍንበት ጉዞ ምን ያህል ጫፍ ላይ ደርሶ ስሜታችንን እንኳን እንደውም ወደታቸው አንድ ብዙ ሰው ላይ የምሰማው አለ። ሰሞኑን እንደ ሞትን አስለ ሞትን ለመድን የሚባል አይነት ነገር እና ትዝ ይለኛል ይሄኛ የጻፍኩበት በፊት ፌስቡክ ላይ ወይም ኦንላይን ሰው ሲሞት ማየት በጣም ያስደነግጥ ነበረ። አንድ ሰው ሲደበደብ ብታይ ወይ የጠል ቪዲዮዎችን ብታይ በጣም ይረብሽ ነበር እንደ ኢትዮጵያ ውስጥ እንዴት እንዲሆን እና ትዝ ይለኛል ይሄ ፌስቡክ ላይ ኢትዮጵያ ውስጥ ሰው ሲሞት ቪዲዮ ታይቶ ብዙ መነጋገሪያ ሆኖ ነበር እና እንዴት ነው አረንጓዴ፣ ቢጫ፣ ቀይ ኩራት የሚሰጠን እንዴት በሱ ኩራት ሊሰማን ይችላል? እንዲ ጥቁር የሆነ ስሜት ኖሮ እንደው ባንዲራችን ራሱ ጥቁር መሆን አለበት አንዳንዴ የሚያሰኝ ስሜት ነበር፣ እንዳልኩ። ይሄ ግን ያን የገና ነገሮች እንደው እንዲም ባልባሱበት ጊዜ ነበረ። ሰው ይህን ስሜት ያን ላይ አይቸው አሁን ላይ ደግሞ ያለውን ስሜት ሲሆን ምን መሰማት እንዳለበት ራሱ ግራ ይገባኛል። አሁን አሁን የምናያቸው ነገሮች እና ያው እንግዲህ ሁለት ሺ አምስት አመተ ምህረት ላይ በሀገር ላይ በሚሆነው ነገር ሰው በሚሞተው በማዘን የተጻፈ ጽሑፍ ነው ይ አሁንም ደግሞ ላለው ነገር ገላጭ ነው ብዬ አምናለሁ። መግቢያው ላይ እንዳልከው የዚህም ጊዜ የዚህን ዘመን ነው የሚመስለው። እንዴት መታዘን እንዳለበት እንዴት ስሜት መገለጽ እንዳለበት ግራ ይገባል ብሏል። የብዙዎች ሀሳብ ይመስለኛል። ግራና ቀኝ ከሚነሱት ቡድናዊ ስሜት ባሻገር የሰው ልጅ ላይ የሚደርሰው ግፍ እና በደል ላያሙ የሚችል ሰው መኖር መቻሉ ራሱ ይገርማልም ያሳዝናልም። ሳልሳዊ ምናልባት ከሱ ወጣ ላድርግህና ደግሞ የቴክኖሎጂው ዘመን ወጣት መሆንም እግረ መንገዱን ቴክኖሎጂን ለሚበጅ ነገር በተለይ ጥበባዊ ስራዎች ከተሰሩ በኋላ ከዛም ማሳደግ እንደሚቻል የብዙ የኪነ ጥበብ ዘርፎች ውህድ በዚህ ዘመን መስተጋብር አለ። አንዱ አንዱን የሚያግዝ የሚመስልበት ወይም ደግሞ ሌላ የተሻለ ነገር እንዲወለድ የሚያደርግበትን ነገር እናያለን እና ከጓደኞችህና ከሙያ አጋሮችህ ጋር የሰራችሁትን ምጥን አኒሜሽን ቪዲዮ ምስል ለመመልከት ችያለው። ድንቅ ተፈጥሮ የሚል ነው ክንክናም አለው። አንች ስካለሽ ጊዜ መንፈሴ ረፍታለሁ ወደ የመች ይከፋል። ደስታዬ ብዙ ነው ሰላምታዬን ስሚ አንቺ ድንቅ ተፈጥሮ ነይና ዳብሽልኝ የህይወቴን ግሮሮ ያለብኝ ይመስል የሞት ሰው አደራ ሳልነካካሽ አላድር እንዴት ነሽ እንጀራ፣ ይላል እንዲያቺ። የውበት መጨረሻ ያደረካት እንጀራ መሆኗን የምናውቀው በኋላ ነው። እስኪ ንገረን በተንቀሳቃሽ ምስል ስለ ተሰራው የሌላ ቴክኖሎጂ ወይም ጥበብ ዘርፍ ባለሙያ ከሆኑ ጋር አብሮ መስራት ምን ይመስላል? ስለሱ ደግሞ አጫውተን። እሺ፣ ያው ድንቅ ተፈጥሮ፣ እንግዲህ እንዳልቀው አንዳንድ ግጥሞች አሉ። በወጣትነት ስሜትን በለው ውበትን በመግለጽ በለው፣ ከዛም ደግሞ ትንሽ ለመዝናናትም የሚገቡ አሉ። ይህኛው ሲጀምር የሴት ልጅን ውበት እንደሚገልጽ አይነት ይዘት ነው። እንግዲህ ቅርጥሽ እንዲህ ነው እንደሚለው መጨረሻ ላይ እንደገለጽከው እንጀራ ሆኖ ታገኘዋለ እና ያቺ መለወጣ ደስ የሚል ስሜት የሚፈጥረው አለ እና ይቺን ግጥም ከአንድ ጓደኛ ጋር፣ ሮቤል ተክሌ ይባላል፣ ከእሱ ጋር ቁጭ ለን እያወራ እንግዲህ ግጥሞች ጭንቅላችን ውስጥ የሚስለው ምስል አለ። የዛኑም ያህል ደግሞ እነ ቴክኖሎጂ መጠቀም እንችላለን። አሁን ካሉን ነገሮች ጋር ደግሞ አዋህደን ለየት ያለ ኤክስፔሪንስ እንዴት መፍጠር እንችላለን ከሚለው ነው። አሁን ያቸው ያየሀት አኒሜሽን እንግዲህ ያው ይሄው እዚህ ውስጥ ያለው ካራክተር ራሱን በግጥሙ ሲገለጽም የሚያደርጋቸው ድርጊቶች ቃላቶቹ ገላጭ የሆኑ ምስሎችም ሆነው እንደ ፊልም አይነት በአኒሜሽን መልኩ የተሰራ ነው። ዋናው ሀሳቡ ግን የማሳቅ ብቻ ሳይሆን እጃችን ላይ ያለውን ቴክኖሎጂ ግጥምን ደግሞ ሲሆን ወረቀት ላይ እንዳለው ሆኖ ነው እና ብዙ ጊዜ እንፈራለን፣ ወጣ ብለን ነገሮችን ለማየት ፊልሞችን ብናይ በስሪዲ የሚሰራ ፊልም አለ። ከስሪዲ አልፎ የተለያዩ ነገሮች ላይ ኤክስፐሪመንት ይደረጋል። ግጥም ላይ ሲሆን ብዙ እንደዛ ደፍረን አናደርገውም። እና አሁንም በቃ ከእሱ ሀሳብ ጋር የተያያዘ ነው። መልካም ስነ ጽሁፋዊ ተሞክሮ ወደ ሌሎች ንባቦችም እንደወሰደ የሚያሳይ አንድ ግጥም እናንሳ። የግሪኮችን አፈ ታሪክ መነሻ ያደረገ ግጥም አለ። ለታሪኩ የተሰጠውን ስያሜ በቀጥታ ትርጉም ሰፊ ፍትህ ብለዋል። ግጥ ወለድ ብለህም ግጥምና ሀሳብ ወለዱን ንባብ እንዳዋሃደ ታሪክ ይነበብ ትላለህ። ለአንባቢዎች እስኪ ገጽ ሰላሳ ስድስት ላይ ነው ማየው ይህንን የምንዝለቀው እና አንዳንድ ነጥቦችን እናንሳ። እሺ። ሰፊ ፍትህ። አየሁት ሞትን ቆሞ ከደጅሽ፣ በእባብ መልክ ዛሬም ደግሞ ሊነድፍሽ። ከጨለማ በሚጠቁሩ ክንፎቹ፣ በረጃጅም ሹል ጥፍሮቹ፣ ገዝፎ ታየኝ አፉን እንደ ገደል አስፍቶ፣ አንቺን ፍቅሬን ሊነጥቀኝ ሲል አድብቶ። እናም ተነሳው ከረፍቴ ትራስ፣ ለነፍስሽ ለሆን አትዋስ፣ እኔ ገለባ ሞት እሱ ነፋስ ጠንክሬ የምቆምበት ጉልበት አልነበረኝም። ፍቅርሽ ብርታቴ ሆኖ ግን ፍርሃት አልተሰማኝም። ለምን እንደመጣ አልጠየኩትም። እንደማቅ ያውቃል ለፈጣሪ የጸለ የአንደበቴ እንዴት እሱን ይማጸናል። የእኔም ልስጥህ ነፍስ ነፍስ ናት። ህይወቴን ውሰድ ፍቅሬን ግን ተዋት። እግዚአብሔሩን ባወደሰው አንደበትህ ለእኔ ምህረት ታዜማለህ። ከደኸው ከሞትክ የእኔነትህን ትረዳለህ። ፍቅሬን አጥቼ ከመኖር ለአፍታ በዚች ምድር ላይ በዘላለም አቃጥለኝ። የምህረት ብርሃን ሳ ላይ እንደ ቃልህ ይሆናል። ከዚች ቅስፈት አንስቶ ህይወትህ በእሷ ይኖራል። የአንተም ነፍስ ከደጃ ፌቲን ከራተት ይኖራል። እውነት ጽኑ ፍቅር ነው ያለህ ህይወት ነፍስህን ከሰተህ ከፍቅርህ ግን አስበልጠህ ራስህን ትወዳለህ። ለአፍታ አልተከፋሁም ፍቅሬ ሞቴም አልታወቀኝም ህይወቴን ለህይወትሽ በማለቴ ጸጠት አልተሰማኝም። ጸጥታው ከጩኸት ይበልጥ ይናገራል። ከዘላለም ደጃፍ ላይ መንፈሴ ይንከራተታል። በቆራጥነት ተሞልቶ በውስጤ ሰላም አግኝቷል። ከተሰወረ ቆይቷል። መጨረሻ ባለኝ ቃል መንፈሴ ግራ ተጋብቷል። ከሕይወት የበለጠ ምን መስዋዕት አለ? ለመጨረሻ ጊዜ አይኖችሽን ለማየት ወደ መሬት ይቀና አሉ የገነባናት ጎጆ በጨለማ ተሞልታለች በዘላለም ቅጽፈት ዓለም ተለውጣለች። አንዲት ጥቁር ለባሽ ሴት ከመሬት ክፍቱ ወድቃለች። የገረጣውን ፊቷ በደም እንባ ታጥራለች። የሰከነው መንፈሴ በአፍታ ደፈረሰ። በአሰቃቂ ድምፁ መልእክቱ ከኔ ደረሰ። እያት ይቺን ምስኪን ሴት በሀዘንህ ተሞልታ አንተ ሰላም ሲሰማህ ነፍሷ ሰላምን አጥታ። እውነት ፍቅርህ ለማን ነው ያንተን ስቃይ ሰቀቀን እሷ የምትኖረው የሀዘን ኑሮ ንፈርተህ ለሰላም ይሄ ሞትከው ፍቅሬ አንቺ ፍረጂ ትዘን ወይስ ትደሰት ነፍሴ ለህይወትሽ እኔን ማለቴ ለአንቺ ነበር ለራሴ። ልባቡ ላላዩ ሰዎች ጽሁፉ ላይ ከሞት ጋር ያለ ንግግር ምልልስ አለ። መነሻ ሀሳብ ቀደም ብዬ በመግቢያው እንደጠቆምኩት በግሪክ አፈ ታሪክ ውስጥ ያለ መነሻ እንዳደረግ ትናገራል። እስኪ ስለ ጽሁፉ ጥቂት ነገሮች ንገረን። እሺ በጽሁፉ ዋናው መጀመሪያው ላነሳው የፈለግኩት ሀሳብ አንዳንድ ሳናስበው የምንላቸው ነገሮች አሉ። አሁን ሁለት ፍቅረኛ ሞች ሆነው አንደኛው ፍቅሩን ለመግለጽ ሲል ከአንቺ በፊት እኔ ልሙት ሞትሽን እኔ ልውሰድ እንባባላለን። ያው እንደ ፍቅርን መግለጫ አርገ ነው። ግን ይህም እንደ ጥያቄ ነው። የዚህችን አለም ህመም እያወቅን የምንወደውን ሰው ሞትን ደግሞ እንግዲህ በሃይማኖትም ረፍት ነው ብለን እያሰብን የዛ ሰው ጊዜ ቢሆን የዛን ሰው ሞት እኔ ልውሰድ ማለት እኔ እረፍት አግኝቼ ያ ሰው እዚህ ህመም ውስጥ ይኑር ማለት ነው። እና ያ ፍቅር ለራስ ነው፣ ፍቅርን ከማጣት ከሚመጣው ህመም ራስን ለማዳን ሲባል ነው ወይስ ያን ሰው ለማዳን ሲባል ነው በሚለው ጥያቄውን መጀመሪያ የነበረኝ ጥያቄውን። እንግዲህ ይሄ ግሪክ አፈ ታሪክ ያነሳሁት ሙሉ ትርጉም አይደለም፣ ግን የኦርፌስ እና ዩሪዲስ ታሪክ ትንሽ ተመሳሳይነት አየውበት፣ ከዛ ላይ የወሰድኩት ዋናው ያው ዩሪዲስ በእባብ ተነድፋ ትሞትበታለች አለች። ኦርፌስ ፍቅረኛዋ ነው እና የእሷን ህይወት ለማስመለስ ሲል እንግዲህ በእነሱ እምነት ከሞት አምላክ ወይም ከሞት መልአክ ጋር የሚያደርገው ድርድር አለ። ያኛው ታሪኩ ትንሽ ለየት ይላል፣ ግን ያቺን ሀሳብ በመመርኮዝ ነው ሰው ልጅ የሚወደውን ሰው ሊያጣ ሲል ከሞት አምላክ ጋር ወይንም ከሞት መልአክ ጋር ቢከራከር በሚለው ሀሳብ እንግዲህ የመጀመሪያውን ጥያቄና ያንን ሀሳብ በማዋሃድ የተጣፈ ነፍስን ያህል የመጨረሻ ስጦታ በልዋጭ ለመስጠት ሲደፈር እንኳን መደፈሩ ያንን ያህል ከባድ ነው። የሚሞትለት ፍቅር መኖርም እንደ ትልቅ ጸጋ ሊቆጠር ይችላል። ያን እንኳን የሚጠየቅ ጥያቄ ነው። ፍልስፍናው ባዘቦት ከሚታሰበው ወይም ደግሞ ባዘቦት ከምንመለከትበት መንገድ ወጣ ብለን እንድንጠይቅ ያደርጋል። እንግዲህ ስነ ግጥም መኮርኮር መቻሉም እንድንጠይቅ ቆም ብለን እንድናስብ ማድረጉም በምንም ርዕስ ላይ ይጻፍ አንዱ ትልቁ አቅሙ ነው እና ያን አቅም እዚህ ላይ እናያለን። ቀለል አድርገህ የቀጥታ ምልከታህን ከምታነሳበት የጨዋታ ለዛ ከተላበሱት፣ በታሪክ ላይ ካተኮሩት ደግሞ እንዲህ የመጠየቅንም ነገር ይዘው የመጡትን እናያለን። በጥቅሉ ግጥሞች ያተኮሩባቸው ጭብጦች የተለያዩና አቀራረባቸውም ወይም የተከተልካቸው ስልቶችም መልከ ብዙ ናቸው። ሳልሳዊ አስፋው ከበደ የግጥም ጥም በተሰኘችውና የመጀመሪያ በሆነችው ግጥም መድብል በተካተቱ ስራዎች ዙሪያ ለነበረን ቆይታ ሰዓታችን የፈቀደው ይህንኑ ብቻ ይመስላል። ሁኔታዎች እንደፈቀዱልን ግን ወደ ስቱዲዮችን ጎራ ብለ በቴሌቪዥን መስኮት ለሚታይ ሌላ ወግ መልሰን እንደምንገናኝ ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። ለጊዜ ጊዜርስ ነኝ። በጣም አመሰግናለሁ። ላ ገራ ክልል አድማጮች አሁኑ ፊታችንን ወደ አዲስ አበባ ከምንመልስበት ሰዓት ላይ ደርሰናል። መሀል አዲስ አበባ በሚገኘው የአብነት ትምህርት ቤት ምሳሌ የሆነ ጅምር ዙሪያ ወዳጠነጠነው ወግ ነው የምናመራው። ንጉሴ አክሊሉ በምሽቱ ቅንብሩ ጊዜዋን እውቀቷንና ሙሉ ቀልቧን ለዚህ ጉዳይ ከሰጠች እንግዳው ጋር ያደረገውን ቆይታ እያገባደድን ያለነው አመት ሁለት ሺ አስራ አራትን መለስ ብሎ በትዝብት እንዲያስታውስ ያደረገውን ሁኔታ በማከል ይዞልን ቀርቧል። ንጉሴ መስመሩ ያንተ ነው፣ መቀጠል ትችላለህ። አሉላና ቆንጂት እንዴት ሰነበታችሁ? እናንተንም አድማጮቻችንንም እንኳን ለአመቱ መጨረሻ የሬዲዮ መጽሔት ዝግጅት ቀን አደረሰን እላለሁ። 2014 ለሀገራችን ጋዜጠኞች በተለይ ጥሩ አመት አልነበረም ማለት ይቻላል። አንጋፋዎቹ ጋዜጠኞች የፕሬሶቹ ከበደ አኒሳና አጥናፍ ሰገድ ይልማ የኢትዮጵያ ሬዲዮኖቹ ላይ ከማርያም ደምሴና ኃይሉ ልመንህ እንዲሁም የኢትዮጵያ ቴሌቪዥኑ ጌታቸው አሰፋን ያጣንበት ወቅት ስለነበረ አመቱ የተለየ ነውዬ እነዚህን ባለሙያዎች ለማስታወስ ተገደድኩ። በአንድ አመት ጊዜ ውስጥ እንዲህ አይነት ነገር ትንሽ አስደንጋጭ ነበር ለማለት ነው። ያለፈው አስራ አምስት ቀን እንግዳዬ የአብነት ትምህርት ተቆርቋሪዋ ወይዘሪት መልካም ኃይሎም ዛሬም አብራኛለች። በተለይ ለግዕዝ ትንሣኤ በታዳጊ ልጆች ላይ እያደረገች ያለችው ጥረት በቀጥታም ሆነ በተዘዋዋሪ የሚመለከታቸውን ሁሉ ትኩረት የሚሻ ነው እላለሁ። መልካም ኃይሎ ኢትዮጵያ ጥንታዊ ስላሳሳብ ብራና ላይ ብዙ ጊዜ ታሪክም ኢንተርፕሬተ ዩዘ የቆዳቸው መስሎች ሳሊስ ወቅደም መገሰ እነሱ ይሰጣሉ። ከዚ በፊትም ተሰጥተው ኤግዚቢሽን ሁሉ አቅርበን ነበረው ከተማሪዎቻችን ጋር ልሳነ ገስ ለሁለት ከፍለን ንባቡ፣ እንደገና ደግሞ ቋንቋም ይሰጣለን። ለደረሱ ደግሞ አብደሞ ደረጃቸው ከፍላሉ። ልጆች ዜማ ትምህርት ይሰጣል። ተጨማሪም ደግሞ በዘመናዊ ትምህርት በልጆች ላይ መጣው ከባድ ተጽዕኖ አለ አማርኛ ቋንቋ ላይ። ልጆቹ ከመነጋገር ውጪ የማንበብ መጽሐፍ የመረዳት ችሎታቸው በጣም ወላጆች በብዙ ጊዜ ብዙ ጊዜ የሚያቀርቡት አማርኛ ትምህርት ላይ ከፍተኛ ተጽዕኖ እየፈጠረ ስለምጠኝ ዘመናዊ ትምህርቱ የተሰጣን ትምህርቱ ለምሳሌ አካባቢ ሳይንስ ትምህርቶች በአማርኛ ይሰቃ ልጆቹ ግር የመረዳት ችግር በጣም እያጋጠማቸው ስለሆነ አማርኛ ትምህርት ነው ጎብለጎብል ቋንቋቸውን የሚያዳብሩበት ሀሳባቸው መግለጽ የሚችሉበት ማንበብ መጽሐፍ ችሎታቸው የሚዳብርበት፣ ለእሱም እንሰጣቸዋለን የስነ ትምህርት አለ። እሱም ይሰጣቸዋል። በዚህ ውስጥ የአብነት ትምህርት ስርዓት የሆኑትን ስርዓቱን ትምህርቱ እንዳለ እንዳለሆኑ ደሞ ስርዓቱ ይሰጣል። ለምሳሌ የረኩ የቀደሙ ልጆች ታናናሾቻቸውን እንዲያስተምሩ፣ እንዲንከባከቡ፣ እርስ በርስ እንዲደጋገፉ፣ እነዚህ እነዚህ ነገሮች ጎን ለጎን አብረን አስተምራቸዋለን። ከአውሮፓውያኑ የትምህርት ስርዓት የኛው የተሻለ የሆነ አንስነት ወደ እኛ ለማምጣት እንዴት ነው አካሄዱ? የአብነት ትምህርት ቤቱ እንዴት ነው? እስኪ አሁንም አብራሪ ውስጥ ምንድን ነው ችግሩ? ከምዕራ በኋላ የሚመጣው ትምህርት አስቀድሞ እንዳልኩት ከኔ ስርአቱ ነው የመጣው። የኛን ትምህርት ለምሳሌ ግስ ትምህርት ወይ ሌሎች የአብነት ትምህርቶች ይሰጡ የነበሩት በሙሉ ከትምህርት ገበታ ሲወጡ ስርአቱ አብሮ ነው የወጣው። የምዕራቡ ዓለም ትምህርት ልጆች ላይ የሚያያዩ ነው ማለት ነው። ሀገራቸውን፣ ባህላቸውን ያለመውደድ፣ ሴዎችን አፋቂ መሆን፣ ግላውነት የኔ የኔ ብቻ የማለት እንደዚህ አይነት ነገሮች ልጆች ላይ አሳድሯል። ነገሮችን ሁሉ ከጥቅም ጋር የማያያዝ የቤተሰብን ፍቅር ሊሆን ይችላል፣ የጓደኛ ፍቅር ሊሆን ይችላል፣ የሀገር ከጥቅም ጋር የማያያዝ እንደዚህ አይነት ባህል አስተሳሰብ ልጆች ላይ አሳድሯል። የምዕራቡ ዓለም ትምህርት ማለት ነው። እኛ ትምህርቱን በሙከራ ለሁለት ወር ሙከራ በክረምት በሁለት ሺ አስራ አንድ ስንሰጣቸው ያየን ያንን ስለነበረ መጀመሪያ የሰራነው ልጆቹ ላይ ያለን ነበረ ይሄ ትምህርቱ ሰዓቱ ማብረወርደ ልጆቹ ላይ የሚያመጣውበት ምን ሊመስል ይችላል የሚለው ጎን ጎን ሰርተን ነበረ። እጅ በጣም ሚደንቅ ለውጥ ነው። መጨረሻ ላይ የሁለት ሺ አስራ አንድ ክረምት ትምህርታቸው ያበቃ አካባቢ፣ አብሮ ማዕድ መቁረስ፣ መጀመሪያ የራሳቸውን ብቻ የሚያደርጉ ነበሩ ልጆች፣ መጎራረስ፣ ማዕድ አብሮ መቁረስ፣ አንዱ አንዱ መርዳት፣ አንዱ አንዱ ነው ማስጠናት፣ አንዱ አንዱ ማገዝ በስነስዕሉ በግልሳ ነገእሱ በሆኑ ስራ ቤተሰብ ሰብራዊ ነት መዋደድ ነበረ በልጆቹ ላይ ያየ ነው። መጀመሪያ ግን አልነበረም። ወንበር ራሱ መርጠው ሲቀመጡ ለብቻቸው መቀመጥ በጣም የሚገርም አይነት ነገር ነበር በልጆቹ ላይ ነበረው እና መፍሱ ኢትዮጵያዊ ባህል ያልሆነ ማለት ነው። ያ ሁሉ ነገር የተቀይሮ ያየ ነው። ጨርሰው የስል ኤግዚቢሽናቸው የተማርቱ ትምህርት ትሪት በሚያቀርበው ጊዜ አዲስ ዩኒቨርሲቲ የፔዳጎጂ በቋንቋ ማን ጋብዘን ነበር። እና እጅግ በጣም የተደነቁት እና በፔች ደረጃ ያሉ ተማሪዎችን ላይ ለምናመጣ አልቻልንም ለውጥ እናንተ እንዴት ነው በሁለቱ ውስጥ ልታመጡ የቻላችሁት? ጠየቁን ጥያቄ አለን ነበረ። ትልቁ ነገር የትምህርት አስታት ስርዓቱ ላይ ትልቁ ለውጥ ሊያመጣ የቻለው ስርዓቱ የሚሰጥበት ትምህርቱ የሚወርድበት ስርዓት ብዙ ብቻ ዜና ብቻ ሳይሆን ትምህርቱ የሚሰጥበት የሚመጣበት ኃላፊነት እንዲሰማቸው አንዱ እንዲደግፍ ታናሽ እንደግፉ ደከመ እንደግፉ እንዲሄድ እንዲረዳዱ የሚያደርገብ ስርዓት ያፍ ሁሉ በጋራ ማዕድ መቁረስ ነገር ልጆቹ ባህሪ ላይ ለውጥ አምጥቷል። በዛ ላይ ደግሞ መደጋገፋቸው ደግሞ በትምህርቱ በሁለት ወር ጊዜ ውስጥ ሰፊ ልዩነት እንዲያመጡ አድርጓቸዋል። ተራሻቸው ሆኑ በትለኛ ይ የአብነት ትምህርቱን የምንሰጥበት ቴሌግራም ቻናል አለን። ጠቅላላ ሁኔታ በየጊዜው የምንሰራውን ስራ የሚገልጽ የአብነት ትምህርት ለልጆቹ ነው የሚለው በአማርኛ ማለት ነው። ቴሌግራም ቻናል ላይ እሱን ለሚገቡ ያገኙታል። መልካም ሀይሎምን አመስግኜ ልሰናበት። የዛሬ አስራ አምስት ቀን እንገናኝ። እስከዛ ቸርን ሰንብት፣ ሰላም ይግዛ። ንጉሴን እናመሰግናለን። ተራጺ ነው በአገር ውስጥም በውጭ አገርም ከፍተኛ እውቅና የተቸሩ እጅግ የበዙ ሥራዎችን ሰርቷል። ዛሬ መኖሪያውን በዚህ በዩናይት ስቴትስ አድርጓል። ለ15 ቀን እንድንቀጥረው ነው። አሁን በመጪው የራዲዮ መጽሔት የዚህን የሥነ ጥበብ ሰው ማንነትና ሥራ እንተዋወቃለን። አድማጮች በነገራችን ላይ በመግቢያችን እንደጠቆም ነው የአሜሪካ ድምፅ የአማርኛው ክፍል በጀመርነው የአውሮፓውያኑ መስከረም ወር መገባደጃ አርባ ዓመት ይሆነዋል። አሉላ ከአርባ ዓመት ውስጥ ምን ያህሉን ኖርሽ የሚል ጥያቄ እንደማታስከትል እርግጠኛ ነኝ። ማንሳት አይቀርም። ቆንጆ ባይሆን ሰዓቱ እስኪደርስ እጠብቃለሁ። መልካም አድማጮች፣ እንግዲህ በሚቀጥሉት ፕሮግራሞቻችን ታዲያ የአርባ ዓመቱን ጉዞ የምንቃኝበት ልዩ ዝግጅት ይኖረናል። ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ያሰናዳነውን ግን በዚሁ መቋጨታችን ነው። የኢሜል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳትካም፣ የስልክ ቁጥራችን 202 205 9942 የውስጥ መስመር 14 ነው። ጻፉ ደውሎልን። የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና